Voice of America ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ ብዙ ሰዎችና ብዙ ድርጅቶች የፕሬዚዳንት ኦባማን ወደ ኢትዮጵያ መሄድ ከፍ ባለ ደረጃ ተቃውመውታል። ሶስት ተቃዋሚ የፓርቲ አባሎች ባለፉት ወራት ውስጥ የተገደሉበትን ጋዜጠኞች በግፍ የሚታሰሩበት ሀገር የሰብአዊ መብት ተሟጋች ነኝ የሚል ኦባማ እንዴት ከነሱ ጋር ይሄዳል ብሏል። እኔ ግን ፕሬዚዳንት ኦባማ ወደ ኢትዮጵያ መሄዱን በጣም ደስ ይለኛል። መንግስት ደጋፊም ባሎን በጣም ደስ ብሎኛል። ዋናው ቁም ነገር ግን ሄዶ ምን ያደርጋል የሚለው ነው የፖለቲካ ሳይንስና የህገ መንግስት ጥናት መምህሩ ፕሮፌሰር አለማየሁ ገብረ ማርያም ናቸው። ትናንት የተጀመረው የለጥያቄው መልስ ፕሮግራም በርዕሱ ዙሪያ የተላኩ የአድማጭ ጥያቄዎችን እያስተናገደ ዛሬም ይቀጥላል። ቀዳሚ ሐምሌ አራት 2007 ዓ ም ጤና ስጥልኝ እንደምናመሻችው ክቡራትና ክቡራን አድማጮች ዛሬም በሙዚቃ ቃና ጽዮን ግርማ ለበጎ ነገር የሚያነቃቁን ምርጥ ምርጥ የእንግሊዝኛ ዜማዎችን ያካተተ ቅንብር ይዛ ትጠብቃችኋለች። ትውልድ ኢትዮጵያዊውን የካናዳውን አቤል ተስፋዬንም ታስተዋውቀናለች። ከምሽቱ ፕሮግራም ጋር አስተናጋጃችሁ አሉ አከበደ ነኝ። ቴሌላይም ባክ በቴክኒክ ምንድስናው ፕሮግራሞቻችን እያቀናበረ አብሮን ያመሻል። እንደወትሮው ሁሉ የሰዓቱን የዓለም ዜና ነው የምናስቀድመው። መልካም ምሽት። ጤና ስጥ ልኝ እንደምናመሻችው ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ቡሩንዲ ውስጥ ሊካሄድ ታቅዶ የነበረው ፕሬዚደንታዊ ምርጫ በአንድ ሳምንት ያህል እንዲዘገይ ተወስኗል። የተባበሩት መንግስታት ድርጅትና የአፍሪካ ሀገሮች መሪዎች የምርጫው መካሄድ በአሁኑ ወቅት ማለት ነው በዚያች ውጥረት በነገሰባት ሀገር የባሰ ብጥብጥ ሊቀሰቅስ ይችላል በማለት ሲያስጠነቅቁ ነው የቆዩት። ታዲያ የቡሩንዲው ፕሬዚደንት ፒየር ንኩሩንዚዛ ፈረሙበትና ዛሬ የወጣው አዋጅ የፊታችን ረቡ እንደ አውሮፓውያን አቆጣጠር ሀምሌ አስራ አምስት ሊካሄድ ታቅዶ የነበረው ምርጫ በሳምንት የሚቀጥለው ሳምንት ማክሰኞ በሳምንቱ ማለት ነው ማክሰኞ ሀምሌ ሀያ አንድ ቀን እንዲካሄድ መወሰኑን ይፋ አድርጓል። የአልሸባብ ታጣቂዎች ትናንት አርብ ማታ በሶማሊያ ዋና ከተማ በሚገኙ ሁለት ሆቴሎች ጥቃት አደረሱ። አስራ አራት የሚሆኑ ሰዎች ገለዋል ተባለ። ሁለት መኪና ላይ የተጠመዱ ቦምቦች ወሄሊየና ሲያድ የተባሉት ሆቴሎች ላይ ከፈነዱ በኋላ ታጣቂዎች ሆቴሎቹን እንደወረሩን የተነገረው፣ ቢያንስ አስራ ስድስት ሰዎች ቆስለዋል ተብሏል። በሁለቱም ሆቴሎች ጥቃቶቹን ተከትሎ በተካሄደ የተኩስ ልውውጥ ቢያንስ አስራ አራት ታጣቂዎች ተገለዋል ሲሉ የሀገሪቱ የሀገር ውስጥ ደህንነት ሚኒስትር አብዲ ሞሐመድ ተናግረዋል። አልሸባብ ለሁለቱም ጥቃቶች ኃላፊነት እንደወሰደ ታውቋል። ዛሬ ቅዳሜ ቻድ ዋና ከተማ ኤንጃሚና ላይ ሕዝብ በበዛበት ገበያ በደረሰ አጥፍቶ ጠፊ የቦምብ ጥቃት ቢያንስ 14 ሰዎች ሲገደሉ 74 እንደቆሰሉ ተሰማ። የቻዱ ጥቃት የደረሰው ሰሜን ምስራቅ ናይጄሪያ ውስጥ ብዛት ያላቸው የጽንፈኛው እስላማዊ ቡድን የቦኮ ሀራም ተዋጊዎች አንድ የሰፈራ መንደር ወረው ቢያንስ 10 ሰዎች ከገደሉና የአካባቢውን ዋና አውራ ጎዳና ከተቆጣጠሩ ከጥቂት ሰዓታት በኋላ እንደሆነ ተጠቁሟል። ለዚህ ጥቃት ኃላፊነት የወሰደ ወገን የለም። ሆኖም የቻድ ባለስልጣናት በቅርቡ በ በቅርብ ሳምንታት በተከታታይ ለደረሱ ጥቃቶች የናይጄሪያውን ጽንፈኛ ቡድን ነው የሚወነጅሉት። ግብጽ ዋና ከተማ ካይሮ ውስጥ በሚገኘው የጣሊያን ቆንስላ ጽህፈት ቤት ደጃፍ ላይ ደግሞ ከባድ ፍንዳታ ደረሰ። አንድ ሰው ገደለ፣ ቢያንስ አራት ሰዎችን አቁስሏል። ቆንስላው የቆንስላው ህንጻ በከባድ ሁኔታ የተጎዳ ሲሆን በፍንዳታው ምክንያት በስሩ ያሉ ቧንቧዎች ፈንድተው ጎርፍ ተፈጥረዋል ተብሏል። ፍንዳታው መኪና ላይ በተጠመደ ቦምብ ሳይሆን እንደማይቀር ባለስልጣናት ተናግረዋል። በወቅቱ ዝግ እንደነበረም ተነግረዋል። ለጥቃቱ ኃላፊነት የወሰደ ወገን የለም። የጣሊያን የውጭ ጉዳይ ሚኒስትር ፓኦሎ ጀንቲሎኒ ሀገራችን እንዲህ ባሉ ጥቃቶች ፈርታ አትንበረከክም ብለዋል። ከጥቃቱ ሰለባዎች መካከል ጣሊያኖች እንደሌሉባቸው ነው ሚኒስትሩ የጠቆሙት። በዩሮ ተጠቃሚ የአፍሪካ ሀገሮች የገንዘብ ሚኒስትሮች ግሪክ ከህብረቱ እጅግ በአንገብጋቢ ሁኔታ የሚያስፈልጋትን የዕዳ ማቃለያ ብድር ለማግኘት እንዲፈቀድላት ባቀረበችው የምጣኔ ሀብት ለውጥ እቅድ ላይ ውይይት ማድረጋቸው ተሰምቷል። ዛሬ ውይይቱ ከመጀመሩ አስቀድሞ የአውሮፓ ህብረት ባለስልጣናት በሰጡት ቃል ግሪክን ከመንኮታኮት ለማዳን በእነዚህ ሁለት ቀናት ውስጥ ከአንድ ስምምነት መደረሱ እንደማይቀር ገልጸዋል። ድርድሩ ቀላል እንደማይሆን ግን ሳያስታወቁ አላለፉም። የግሪክ ዋና አበዳሪ የሆነችው የጀርመን የገንዘብ ሚኒስትር ዎልፍጋንግ ሾብል በግሪክ ጉዳይ የከረረ አቋም ይዘው መቆየታቸው ይታወቃል። ለተፈጠረው አጣብቂኝ ሚኒስትሩ የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ ግራ ዘመም የሆነው ስሪዛ ፓርቲ ተጠያቂ ነው ሲሉ بيفا وانجلوال. أنا ما تشلس أتوالن زينا بزيها አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተጨማሪም የሳተላይት አገልግሎት የመጠቀም ወይም ማግኘት እደላላችሁ፣ በናይል ሳት ላይ እንገኛለን። በኢንተርኔትና በእጅ ስልኮቻችሁም እንዲሁ እንዳመቻችሁ ልታነቡና ልታደምጡን ትችላላችሁ። በፌስቡክና ትዊተርም ተከተሉን። የአሜሪካ ድምፅ የእናንተ ነው። ገንቢያ አስተያየቶቻችሁ ምንጊዜም በጣቢያችን ተገቢ ስፍራ አላቸው። ተሳተፉ። ቀጣዩም የምሽቱ ቀዳሚ ዝግጅታችን የእናንተን የነቃ ተሳትፎ የሚጋብዘው በየሁለት ሳምንቱ አንዴ አርብና ቅዳሜ ምሽት ላይ የሚቀርበው ለጥያቄው መልስ በመጪው የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉዞ ላይ ያተኮረ ቅንብር ሲሆን ለአድማጮች ጥያቄና አስተያየት ትንታኔና መልስ የሚሰጡት የፕሮግራሙ እንግዳ በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የህገ መንግስት ጥናት መምህሩ እንዲሁም የህግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም ናቸው የዝግጅቱ አቅራቢዎች ትዝታ በላቸውና አዲሱ አበበ ናቸው በትናንትናው ምሽት ዝግጅታቸው መገባደጃ ትዝታ ለፕሮፌሰር አለማየሁ በሰነዝረችው ጥያቄ ነው የቋጩትና ጥያቄውን በማስታወስ ትጀምራለች ፕሮፌሰር አል እንግዲህ የፕሬዝደንት ኦባማን ወደ ኢትዮጵያ መጓዝ የሚደግፉ ሌሎች ገምጋሚዎች የሚያነሷቸው ነጥቦች አሉ። ኢትዮጵያ በሰብአዊ መብት አያያዟ ብትወቀስም ከዩናይትድ ስቴትስ ጋር በብዙ ጉዳዮች ትሰራለች። ለምሳሌ የጸረ ሽብር ሸሪክ ናት። ጋሞ ጎፋ ውስጥ እንዲሁም ድሬዳዋ ውስጥ ከሚታወቁት ማለት ነው የዩናይትድ ስቴትስ ወታደሮች አሉ ለምሳሌ ከገሙ ጎፋ ተነስቶ ነው ድሮኑ የመን ውስጥ ያሉትን እንዲሁም ደግሞ ሱማሌ ውስጥ ያሉትን አሸባሪዎች የሚመታው። የአሜሪካ ወታደሮች እዛ አሉ ማለት ነው። አልሸባብን ትወጋለች ኢትዮጵያ። ደቡብ ሱዳን ውስጥ ደግሞ በሰላም ጠባቂነት ወታደሮቿ ሰፍረዋል። ኢጋድን የምታንቀሳቅሰው ኢትዮጵያ ነች፣ ምክንያቱም የደቡብ ሱዳን ወገኖችን ለመሸምገል ኢጋድ ደግሞ ከፍተኛ ሚና ይዟል። እንዲሁም የደቡብ ሱዳን ስደተኞችን ደግሞ የምታስጠልል አገር እሷ ናት። እንደውም በአፍሪካ ውስጥ ከፍተኛ ስደተኞችን የምታስጠልል አገር ተብላለች። እና በዚህ እንዴት ያውታል የሁለቱን አገሮች ግንኙነት? እንግዲህ አሜሪካ አሸባሪዎች ላይ ጦርነት ከፍታለች። ወር ኦን ቴረር የሚባለው ሲካሄድ ከሁለት ሺህ አንድ ጀምሮ የሆነ ነገር ነው መለዘናዊ በነፍስ በነበረበት ጊዜ ፕሮክሲ ወይንም ተወካይ ሆኖ ሶማሌ ላይ በአልሸባብና በሌላ አሸባሪዎች ላይ ጦርነት ከፍቶ ሶስት ዓመት ከተዋጋ በኋላ በኔ አስተያየት ተሸንፎ ወጥቷል። አልሸባብ አሁንም አለ፣ አሸባሪዎችም አሉ። ስለዚህ የአሜሪካን ወታደሮች ምናልባት በየመንም ሆነ በሌላ ቦታ ሄደው እንዳይዋጉ ወይም በሶማሌ የኢትዮጵያ ወጣቶች እና የኢትዮጵያ ወታደሮች ደም እዛ እንዲፈስ ይደረጋል የሚባለው እንግዲህ ፊት ለፊት የሚታይ ነገር ነው። በኢትዮጵያኖች ደም ወይም በኢትዮጵያኖች ሳክሪፋይስ የአሜሪካንን ድጋፍ ይሸምታሉ ማለት ለእኔ በጣም የሚያናድደኝ እና የሚያሸብረኝም ነገር ነው። ሆኖም ግን አሸባሪዎች እንዳሉ የታወቀ ነው። አሸባሪዎችን መከላከል ወይም አሸባሪዎችን ማሳደድ እና ማጥፋት ከሰብአዊ መብት ጋራ ይጻረራል ብዬ ደግሞ አላምንም። ምክንያቱም ሁለቱም አብረው እጅ ለእጅ ይሄዳሉ እንጂ ጠላቶች አይደሉም። በሀገር ውስጥ የሚደረገው አሸባሪነት ለምሳሌ ህዝቡን ማሸበር፣ ማሰር፣ ሰቆቃ መፈጸም የመሳሰሉት ነገሮች በእኔ አስተያየት ማሸበር ናቸው ብዬ ነው ማየው። ስለዚህ አሜሪካ አሸባሪ የምትላቸውን በሌላ አሸባሪ ማባረርና ማጥፋት ለእኔ ነገሩ እራሱን ይጻረራል ብዬ ነው ማየው። ምክንያቱም ደቡብ ሱዳንም እንደጠቀሽው በሌላውን ቦታዎች ያለው አለመረጋጋት የሚመጣው ከምንድን ነው ፍትህ ከማጣት ያገዛዝ ጉድለት በመኖር የመሳሰሉትን ነገሮች ስለያዘ ነው። ስለዚህ የራሱን ህዝብ ሰብአዊ መብት የሚረግጥ ገዢ እንዴት አድርጎ ነው ሌላውን ሀገር መብት የሚያስጠብቀውና ሌላን ሀገር አሸባሪ ሊያጠፋ የሚችል? እነዚህ ነገሮች ለእኔ የሚያስደንቁኝ ናቸው፣ አንዳንድ የሚያስቁኝ ነገር ናቸው። ፕሮፌሰር፣ የፕሬዚዳንት ኦባማ የኢትዮጵያ ጉብኝት እንግዲህ ሲመለሱ የሚታይ ነው። ምን ሊፈይዱ ወይም ምን ፈይደው እንደተመለሱ ያኔ ነው መናገር የሚቻለው። ግን አንድ ነገር እዚህ ጋር መጥቀስን የሚፈለግኩት ጋና ውስጥ የተናገሩትን እርስዎ አንስተዋል። ግን ይህን ለመናገር ፕሬዚዳንት ኢትዮጵያ መሄድ አለባቸው ወይ የሚል ጥያቄ ልነሳ ይችላል። ጋና ውስጥ የተናገሩትን ከተናገሩ በኋላ ኢትዮጵያ እስከ ዛሬ የተጓዘችበት ሁኔታ በዲሞክራሲ አቅጣጫ፣ በሰብአዊ መብት ይዞታ ወዘተረፈ ምን ይመስላል? ይሄ ሁሉ ጥያቄ ውስጥ የሚገባ ነው እና አብረው ይመልሱልናል። ከዚህ ጋር የሚመሳሰል የአድማጭ ጥያቄም አለ። እኔ ዞትር አድማጫችሁ ሳሙኤል ነኝ ከካናዳ። ዛሬ በተለይ ስለ ፕሬዚዳንት ኦባማ የኢትዮጵያ ጉብኝት ለፕሮፌሰር አለማየሁ ገብረ ማርያም ነው जेने तैया तो कि डिमोक्रेसी अमेरिका नुस्तना ነገር ግን ከአሜሪካ ውጪ ዲሞክራሲ የአሜሪካ ጥቅም ማስጠበቂያ ነው፣ እና ማንኛውም ገቨርነመንት የፈለገውን ዲክታተር ይሁን የአሜሪካንን ጥቅም አስጠብቃለሁ፣ ለአሜሪካ ጥቅም ቆሜያለሁ የሚል ከሆነ ያው የአሜሪካ ወዳጅ ነው የሚሆነው። ለምሳሌ ሳውዲ አረቢያ፣ ሌሎቹ እንመለከታለን። ምንም ዲሞክራሲ የሌለበት ሴቶች እንኳን መምረጥ ያልቻሉበት ሀገር ነው፣ ግን የአሜሪካ ወዳጆች ናቸው። ስለዚህ ኢትዮጵያም ከዚህ የተሻለ እድል ፋንታ የላትም። ምናልባትም ደግሞ ወደ ቻይና ዘንበል ስላሉ አፍሪካውያኖች ወደ አሜሪካ ለመመለስ የአሜሪካንን ጥቅም ጂኦፖለቲካሊ፣ ኢኮኖሚካሊ ለማስጠበቅ ካልሆነ በስተቀር ለኢትዮጵያ ሕዝብ ምን የሚጠቅመው ፋይዳ አለ? እስቲ ይህንን ተንትናችሁ አስረዱኝ። ሌላም ጥያቄ ተመሳሳይ ያለ ይመስለኛል። ትዝታ እንስማ እሺ። ጤና ይስጥልኝ ብዎች ከዳላስ ቴክሳስ ነው የምደውለው እስቲ በቅርብ ታሪክ የሚሆን በቅርብ ጊዜ የአሜሪካ ከግል ማለት እነሱ እንደሚሉት ከናሽናል ኢንተረስ ውጪ የትኛውን ሀገር ነው ትክክለኛ ዲሞክራሲ እንዲሰፍል ለህዝቡ በማሰብ ነጻነት የሠሩት ለምሳሌ አሁን ብሩንዲ ምርጫ ተጭበርብሯል፣ በሚል አሜሪካ ከምትሰጠው አንዳንድ ጥቅማጥቅም የተወሰነውን ደንብ ስቀንስ ተናገረ። አሁን ግን በኢትዮጵያ በምናየው ስለ ምርጫው ምንም የተናገሩት ነገር የለም። ያው የተወሰነን የተናገሩት ፕሮፌሰር አል እሺ፣ አንድ ነገር ልጨምር ፈልጌ ነው ቀደም ካለው ጠያቂ አንዱ ጠያቂ ስለ ዩናይትድ ስቴትስ የውጭ ፖሊሲም፣ ምክንያቱም እነኛውን ቀደም ያሉት ጥያቄዎችም ፖሊሲን የሚመለከቱ ስለሆኑ የፕሬዝደንት ኦባማ ፖሊሲ በተለይ ደካማ ነው የሚል አመለካከት ሰጥቷል፣ ቀደም ያለው ጠያቂያችን እና እሳቸውንም በቃላቸው የማይጸኑ ብሎ ገልጿቸዋል። ይሄንን ጨምረው ቢያዩት። እሺ አሜሪካ ወይም የኦባማ አስተዳደር በሁለት ምላስ ያወራል ወይም በሁለት ቢላ ሁለት ቦታ ባለው ቢላ ይቆርጣል አይነትም ነገር ነው። ይሄ ምንም የተረጋገጠ ነገር ነው። በአንድ አፋቸው አንድ ነገር ይናገራሉ፣ በሌላ አፋቸው አንድ ነገር ይናገራሉ። እርግጥ የኦባማ አስተዳደር ራሱን ችግር ላይ ጥሏል። እንዴት ነው ማለት ለምሳሌ የዛሬ ሁለት ዓመት የሮበርት ሙጋቤ ፕሬዚደንት በስልሳ አንድ በመቶ አሸነፍኩ ብሎ ሲናገር የውጭ ጉዳይ ሚኒስትር ኬሪ ወጥተው ይሄው የውሸት ነው አጭበርብሮ ነው የተሸነፈው የህዝቡን ድምፅ ተሰርቆ ነው ህዝቡን መንፈስ አያስተጋባ ምናምን ብሎ አውድመውት ነበረ። አሁን ደግሞ በጥቂት ወራት ውስጥ ኦማር አልበሽር በዘጠና አራት በመቶ አሸነፍኩ ሲል እንደዚሁ ከፍተኛ የሆነ ትችትና አስተያየት ተሰጥቶባቸው ነበር። ስለዚህ በሁለት ሚዛን ነው። የኢትዮጵያ አስተዳደር በመቶ በመቶ አገኘው ሲባል የአሜሪካን መንግስት ጸጥ ለጥ ነው ያለው፣ ምንም ነገር አልተናገሩም። የሚያስቀኝ ነገር ከሁሉም ታላቅ ቦታ የያዘች ዌንዲ ሸርማን የምትባለው ኢትዮጵያ መታይ ዛሬ ሁለት ወር ገደማ ኢትዮጵያ የወጣቷ ዲሞክራሲ ብላ ተርካ ነበረ። ስለዚህ እነዚህን የመሳሰሉ የተዛቡና ከእውነት ጋር የማይሄዱ ብዙ ነገሮች አሉ። ግን እዚህ ላይ ለምንድን ነው የሆነው የኦባማ አስተዳደር የፖሊሲ ስርዓቱ እንዴት ነው ብን ነው ብን መመልከት ያለብን። ማን ነው ምክር የሚሰጡት እነ ሱዛን ራይስ ናቸው። ሱዛን ራይስ የመለስ ዜናዊ በጣም የቅርብ ጓደኛ ነበረች። አሁን የፕሬዝደንቱ የደህንነት ኮሚቴ ሊቀመንበር ናት። ጌል ስሚት የተባለች የዛሬ ሰላሳ ዓመት ለህዋት እያለ ራሱን ለሚጠራው ድርጅት ተቀጣሪ ሆና የምትሠራ ሰው ነበረች። አሁን ለዩኤስኤ አይዲ አስተዳዳሪ ሆና ስልጣን ላይ ለመውጣት እየጣረች ያለች ሰው ናት። ወንዲ ሸርማን አሁን በቅርብ ጊዜ አየናት ናት። ስለዚህ የፖሊሲ ደካማነቱም የታወቀ ነው። የኦባማ አስተዳደር በቃሉ አልጸናም። ቀደም አድርጎም ስለ ሳውዲ አረቢያ ጠቅሷል። አንደኛው ጠያቂ ዋናው ነገር የተናገረውን ነገርና የተደረገውን ነገር አብሮ አጣምሮ ተጠያቂነት ማድረግ ነው። እኛ አሜሪካ ነገሩ ስንኖር ፕሬዚዳንቱን ቢሆን ለመጠየቅ መብት አለን። እኔ በብዛት ለፕሬዚደንቱም ቢሆን በሌላዎችም ብዙ ጥያቄዎች አቅርቤያለሁ። በሚሰሩትም በጽሁፌ ብዙ አንባቤ የሚያውቁት ነገር ነው። ሁሉንም ሱዛን ራይስን ቢሆን ጌል ስሜትንም፣ እነ ወንዲሻ እያንዳንዳቸውን አፋጥጬ በጥያቄ አቅርቤባቸዋለሁ። እና እነዚህን ነገሮች ለእኔ አዲስ አይደሉም። እርግጥ ፕሬዚዳንቱ የሚሰማቸው ሰዎች ኢትዮጵያ ውስጥ ካለው ህወሓት አገዛዝ ጋር አብሮ የሰሩ ሰዎች ስለሆኑ በጣም አስቸጋሪ ነው። የፕሬዚዳንቱን ጆሮ የያዙ ሰዎች ናቸው እነዚህ። እስካሁንም ጥብቅ ነገር ያልወሰደው ትልዛ ስለሆነ ነው። ፕሮፌሰር አል ከአጠቃላይ ግንዛቤ ከአድማጮቹም ጥያቄ ከእርስዎ መልስ የምንረዳው የአሜሪካ ፕሬዝደንት ወደ ኢትዮጵያ የሚያደርጉት ጉዞ ሊያስደንቀን አይገባም። ብዙም ጊዜ አሜሪካ የራሷን ጥቅም ነው የምትከተለው እንጂ አንድ ሀገር ውስጥ ስለ ሰብአዊ መብት ይሁን ስለ ሌላ ነገር የመጣስ በከፍተኛም አያሳስባትም። የማይስማማት መንግስት ጋር የዲሞክራሲ ጥያቄ ታነሳለች፣ የሚስማማት ከሆነ ግን ችላ ትላለች። የሚል አይነት አመለካከት ነው ያለው። ትክክል ነኝ? ልክ ነው። ትክክል ነው። አድማጮች ደግሞ ደጋግመው የሚያነሱት አሉ አንድ አሁን ለምሳሌ በኢሜል ጥያቄ የላኩልን አቶ ግዛቸው አበበ ስለ ግብረ ሰዶማውያን መብት በፖሊሲ ደረጃ ፕሬዚደንት ኦባማ ሊያነሱ እንደሚችሉ ምክንያቱ በድብቅ በዝግ ግልጽ ባለ ነው ውይይት ነው እንግዲህ የሚሉት። አዎ አዲስ አሁን የተላኩት የአሜሪካ አምባሳደር ይሄንን ጉዳይ አንስተው ነበረ ብለው በደብዳቤያቸው ጠቅሰዋል። እንዲሁም ሌላ አድማጭ ደግሞ ቀደም ብሎ ስለዚሁ ስለ ግብረ ሰዶማዊነት መብት መጠበቅ አንስተዋል ና ላይ ያሉት አመለካከት አለ እንግዲህ የኦባማ አስተዳደር የሚለው ይሄ የሰብአዊ መብት ጥያቄ ነው እና እነዚህ ሰዎች ሰብአዊ መብታቸው ይጠበቅ ነው የሚሉት። ይሄንን ነገር እንደሚያነሱት ሁሉ በኔ አስተያየት ደግሞ ስለ ጋዜጠኞች መብት መነሳት አለበት። እስር ቤት እያሉ ሰቋም የሚፈጸምባቸው ሰዎች መብት መረገጥ መነሳት አለበት። ወጣቶች በየዩኒቨርሲቲ ወጥተው ሲጮሁ በጥይት የሚጨፈጨፉበት መጠየቅ አለበት። ብዙ ነገሮች አብረው መነሳት አለባቸው። ስለዚህ አንድም ጥያቄ አንድ ኮንስቲቱንሲ ወይንም እዚህ ሀገር ያሉ አጥብቀው አስተዳደሩም ሆነ ለዴሞክራቲክ ፓርቲ የሚሰጡትን ገንዘብ የመሳሰሉትን ሚና በሚጫወቱበት ጊዜ የሚያደርጉትን ያህል ኦባማም ደግሞ ኢትዮጵያ በሚሄድበት ጊዜ እነዚህን ነገሮች ማንሳት አለበት ማለት ነው። የሰብአዊ መብት ካለ የሰብአዊ መብት በጠቅላላ መጠበቅ አለበት። እየተመጠነ የሚደረግ ነገር አለ። አድማጮች የምትከታተሉት ለጥያቄው መልስ ፕሮግራም ነው። እንግዳችን ፕሮፌሰር አለማየ ገብረማርያም ከካሊፎርኒያ የምናስተናግዳችሁ፣ አዲሱ አበበና ትዝታ በላቸው ነን። ፕሮፌሰር አል የሚቀጥሉትን እንስማና ይመልሱሉናል ሰላም ለአሜሪካ ድምጽ ሬድዮ ፕሮግራም አዘጋጆች፣ ዛሬ የፕሬዚደንት ኦባማ ጉዞ ወደ ኢትዮጵያ የኢትዮጵያን መንግስት ደጋፊነት ያሳያል የሚለው ነገር ስላልገባኝ ነው። ኢትዮጵያ ከአሜሪካ ድጋፍ ምታይ መሆኑን አምባሳደሯ የኢትዮጵያ የፖለቲካ አካሄድ ሁልጊዜም የሰመረ ነው፣ ትክክል ነው ብለው ኦልሬዲ ከምርጫው በፊት ያረጋገጡት ስለሆነ የኦባማ ጉዞ የኢትዮጵያ መንግስት ደጋፊነት አስመስሎ መታየቱ እኔ ግራ የገባኝ ይመስለኛል። ትክክለኛው የእኔ ግምት ባለፈው ጊዜ የቻይና መንግስት ቀን ጎብኝተው ስለነበረ ያንን ካውንተር አክሽን ማድረጋቸው ይመስለኛል ምክንያቱም አፍሪካ በቻይና መንጋጋ ውስጥ እንዳትገባ በሚል ይመስለኛል። እና የኦባማ መሄድ እኔ ኢትዮጵያ መንግስት መደገፍ አይመስለኝም። እንዲያውም ለተቃዋሚ ፓርቲዎች የማግኘትና ቅሬታቸውን ለማሰማት እድል ይሰጣል ብዬ ነው የማስበው። ሌላ ደግሞ ጥያቄ አለ እዚህ ጋር። አቶ ምግባሩ መሰረት ይሰሙኛል? ፕሮፌሰር እንዴ በደንብ እሰማለሁ። እሺ ምን ብለዋል? በኢሜይል በላኩልን መልእክት አሜሪካ ቀድሞውኑ ኮሚኒስት አመለካከት የነበራቸው የህወሀት መሪዎች በቻይና ስር ሙሉ በሙሉ ይገባሉ ብሎ ስለሚፈራ በኢትዮጵያ ያለውን ሰብአዊ መብት መረገጥ ትኩረቱ ሊሆን አይችልም ብዬ አምናለሁ። በዚህ ላይ የእርሶን አመለካከት ቢገልጡልን ይላል እና የቻይና አፍሪካ ውስጥ በተለይም ኢትዮጵያ ውስጥ ሙሉ በሙሉ መግባት አሜሪካን አያሳስባትም ወይ? አንድ ሱ ነው። ሌላው እኚሁ ቀደም ያሉት ጥያቄ ደግሞ አጋጣሚው እንደውም ጥሩ ነው። ፕሬዚደንት ኦባማ እዛ ከሄዱ ተቃዋሚዎችንም ሊያገኙ ይችላሉ ብለዋል። ተቃዋሚዎች ደግሞ ኢትዮጵያ ውስጥ ያሉ የፖለቲካ ተቃዋሚዎች መቶ በመቶ ገዢው ፓርቲ ምርጫ ባሸነፈበት ሰዓት ባይመጡ ደስ ይለናል፣ ከመጡ ደግሞ አናግሩን ብለው ደብዳቤ አስገብተዋል። በዚህ ሁለቱ ላይ እስቲ የቻይና ጉዳይ የተቃዋሚዎችን ማግኘት ላይ አስተያየቶቹ ትክክል ናቸው፣ ሙሉ በሙሉ መደገፋቸው አስተያየቶች ናቸው። ምንም እንከናወጣላቸው አያወጣላቸውም። ለእኔ የኦባማ መሄድ ሳይሆን ወይንም ኦባማ ከአሉት ሰዎች ጋር መቆም ሳይሆን ምንድን ነው የሚያደርገው ምን አይነት እርምጃ ወስዳ ምን አይነት ነገሮችን ያደርጋል ነው። ለምሳሌ አሁን ባለፈው ወር በወጣው የአሜሪካ ሰብአዊ መብቶች ስንተና ላይ ብዙ የተጠቀሱ ነገሮች አሉ። የመናገር መብት በሰፊ ይገፈፋል። የፖለቲካ ክሶች ተቃዋሚዎች ላል አግባብ ይመሰረታሉ። ሰቆቃና ህገወጥ ግድያ ይካሄዳል። ምርጫ ይሰረቃል። ጋዜጠኞች፣ ተቃዋሚዎች ይዋከባሉ። የመንቀሳቀስ የሚባል ብዙ ሀተታ አለ። ዝም ብሎ ሄዶ እዛ የሚመጣ ከሆነ ከንቱ ነው፣ ጊዜውን አጠፋ ማለት ነው። ግን እነዚህን ነገሮች አነጋግሮ አትሊስት አን አንድ ቦታ ላይ ማስደረግ ለማሻሻል ከሞከረ መሄዱ ጠቃሚ ነው ብዬ ነው የማየው። ግን ሄዶ ፎቶግራፍ ተነስቶ ተመለሰ ቢባል አዝናለሁም፣ ትችቴንም ሰፋ ባለ መንገድ አቀርብበታለሁ። ስለ ቻና የተጠቀሰው ነገር ህዋት እያለ ራሱን የሚጠራው ድርጅት አገዛዝ ላይ ሆኖ ከነሱ ጋር ሆኖ የመሳሰሉትን ነገሮች ወደዛ ሄዶ አሜሪካ ብትቀየም እዛ ሄዶ ይሆናሉ። ይሄ እኔ አላምንበትም። ምክንያቱም አሁን አስተዳደሩ ራሱ የሚባለው ራሱን የሚያስተዳድረው አሜሪካ በምትሰጠው ገንዘብ ነው። ማለትም እንዲህ የተረጋገጠ ነው። ስልሳ በመቶ መንቀሳቀሻው በስጦታ የሚመጣ ገንዘብ ነው። ስለዚህ ራሱን ማቆም የሚችላለ ቻይና ያንን ያህል ሰጥታ ልታንቀሳቀሳችን። ቻይናዎች የራሳቸውን ጥቅም ነው የሚፈልጉት፣ ልክ እንደ አሜሪካኖች ሀገር ውስጥ የሚያደርጉት ነገር የኢትዮጵያን ህዝብ እንደግፋለን ብሎ ሳይሆን ኢትዮጵያ ውስጥ እግራቸውን ተክለው ወደፊት የሚመጣውን ነገር ለራሳቸው ጥቅም ለማዋል ነው። ስለዚህ ይሄ የማስፈራራት ባይሆን ወደ ቻይና እንሄዳለን እንደዚህ የሚለውን ነገር እኔ አላም ነው ሁለት ቦታ ለመጫወት የምትደረግ ነገር ናት ብዬ ነው። ወደፊትም በገሀድ የሚታይ ነገር ነው። ስለዚህ ምንም እዚህ ላይ አከራካሪ ነገር አለው እያለ ሌሎች ጥያቄዎችም እናያለን። ግን ፕሮፌሰራል አንድ ተደጋጋሚ የሚነሳ ጥያቄ፣ በመሰረቱ የአሜሪካ ፖሊሲ አንድ ነው። ዊንዲ ሸርማን ከፍተኛ ስልጣን ያላቸው ሰው ናቸው። የተናገሩት ነገር ፕሬዚዳንት ኦባማ የሚቃወሙት ነው ለማለት ያስቸግራል። እሱ ብቻ አይደለም ሂለሪ ክሊንተን የአሁኗ ፕሬዚዳንታዊ ተወዳዳሪ የውጭ ጉዳይ ሚኒስትር በነበሩበት ጊዜ ኢትዮጵያ ሄደው መጥተዋል። የእሳቸው አቋም የፕሬዚዳንት ኦባማ አቋም ነው ማለት ስህተት የሚሆን አይመስለኝም እና ምን አዲስ ነገር አለ ኢትዮጵያ የሚያስኬድ የሚለውን ነገር ብዙዎች አጠናክረው ይጠይቃሉ። እና ይሄንንም አብረው ግምት ውስጥ እንዲያስገቡ እፈልጋለሁ። ግን ከዚሁ ጋር የሚሄዱ የአድማጭ ጥያቄዎች አሉና አንድ ሁለቱን ተርታውን ላሰማዎት። እሺ? ጀኔል ስተርሊንግ ዜሮ ይሰላል። እናንተ ሆን ለጥያቄው ምላሽ እንሰጣለን ብላችኋል። አሁን ሀገሬ ላይ ኢትዮጵያ ላይ ዲሞክራሲ አለ። ዲሞክራሲ ግን ተመጣጣኝ እንዳልሆነ አውቃለሁ። ተመጣጣኝ አይደለም። ኪራይ ሰብሳቢ በዛበት ሆኗል። መንግስትም ከቁጥር ውጭ ሆኖበታል። ግን አሜሪካ ውስጥ ሰብዓዊ መብት የሚከበርበት ነው ወይ ጋዜጠኞች ተጫንታላቸው ወይ? የኢትዮጵያ ጋዜጠኞች የኢትዮጵያ ንትኖች ሲባል እሰማለሁ ወይ? አዎ ሀገሬ ላይ ረገጣ አለ። የለም አይደለም፣ አውሮፓ ውስጥም አለ አሜሪካ ውስጥም አለ። ግን ይህን ሁሉ ስ አካታት ስተይ ትል አመሰግናለሁ። ታሪኩ ነው። ደህና ይስጥልን። ቪኦኤ ጥያቄ አለ፣ የፕሮግራም ጥያቄ ለማቅረብ ፈልጌ ነው። ጥያቄም ለፕሮፌሰር አለማየሁ ነው። ፕሮፌሰር አለማየሁ ፕሬዚዳንት ኦባማን ወደ ኢትዮጵያ መሄድ የሚቃወሙ መሆኑን ከተለያዩ ጽሑፎቻቸው አይቻለሁ። እኔ ጠይቅ የፈለግኩት የፕሬዚዳንት ኦባማ ልዩ የሆነበት ምክንያት አልገባኝም። እንደሚታወቀው የአውሮፓ ህብረት መሪው፣ የጀርመን፣ የጃፓን፣ የፈረንሳይ፣ የእንግሊዝ መሪዎች ኢትዮጵያን ጎብኝተዋል። ዲሞክራሲያዊ መንግስታት መሪዎች ናቸው። እነሱ ላይ ብዙ መጮጮህ አልነበረም። አሁን መጮጮህ ለምን እንደመጣ አልገባኝም። ቀደም ያለው ጠያቂ ደግሞ አሜሪካም ፍጹም ዲሞክራሲ የላትም መብት ይጣሳል። የኢትዮጵያ ገኖ የሚነገርበት ምክንያት ምንድን ነው? ከህግ አንጻር ምናልባት ፕሮፌሰር ተብሏል። ይሄንንም ቢያስረዱን። እሺ፣ በሱ ልጀምር ነው አሜሪካ ውስጥ ብዙ የሰብአዊ መብት ይጣሳሉ። እኔ ራሴ በጥብቅና እንኳን ብዙ የማያቸው ነገሮች አሉ። ብዙ እስረኞች አላግባብ ተፈርዶባቸው የታሰሩ አሉ። ፖሊሶች ህገ ወጥ በሆነ መንገድ ዜጋዎችን ሲደበድቡ ታይተዋል፣ ይታያሉ። አንደኛ እዚህ ላይ ልጠቅስ የምፈልገው ምንድ ነው፣ አሜሪካን ሀገር ውስጥ ህግ በላይነት አለ። ማናቸውም ተራ ሰው በህግ ፊት ቀርቦ ያለውን ጉዳይ አቅርቦ ፍትህ ሊያገኝ ይችላል። እርግጥ ሀብት ያለው ሰው የበለጠ ሊያገኝ ይችላል የመሳሰሉትን ነገሮች አሉ። እነሱን ለጊዜው እንተዋቸዋለን። ነገር ግን አንድ ሰው የፈለገውን ነገር መናገር ይችላል። እኔ ለምሳሌ ፕሬዚዳንቱን በጽሁፍ ከፍ ባለ ደረጃ ነቅፊያቸዋለሁ፣ ግን ፕሬዚዳንቱ እኔን ሊናገሩኝ አይችሉም፣ ምክንያቱም ሕገ መንግስቱ ሙሉ መብት ስለሚሰጠኝ። ፕሬዚዳንቱንም ሆነ አሁን ወንዲ ሸርማን ላይ ከፍ ያለ ነቀፌታ ጽፌ ያለው ሱዛን ራይት በሁሉም ላይ ጸፌ ያለ ማንም ሰው መብቴን ሊነካ አይችልም። መብቴን ቢነካ በፍርድ መብቴን ለማስጠበቅ እችላለሁ። ስለዚህ አሜሪካን ውስጥ ብዙ ብዙ ችግሮች አሉ። አሜሪካን ውስጥ ጉድለት አለና ኢትዮጵያ ውስጥ ያለው ከፍተኛ ጉድለቶችና ጥፋቶች መታየት የለባቸው ወይም መሻሻል የለባቸውም የሚለውን ያለበት አስተያየት ለእኔ ደካማ ነው ብዬ ነው ማየው። የሁለተኛው ጠያቂ ጥያቄ አንተም የጠቀስከው አለ። ከአሁን በፊትም ሂላሪ ክሊንተን ሄደዋል፣ ሌሎችም ሄዳሉ። ይህ በመሰረቱ የአሜሪካ ፖሊሲ አዲስ አይደለም። ፕሬዚዳንቱ ሄደ፣ ውጭ ጉዳይ ሚኒስትሩ ሄደ፣ አሜሪካ ፖሊሲ የአሜሪካ ፖሊሲ ነው። የአሜሪካ ፖሊሲ በኢትዮጵያ ላይ ያለው ፖሊሲ ያልተቀየረ መሆኑን ለብዙ ዓመታት አይተናል ነው የሚሉት ብዙዎቹ እና ለእኔ ትንሽ በዚህ ጉዳይ ላይ ብዙ ጊዜ ስለምጠቀም በጽሁፍ ያለው ፖሊሲ እና በስራ ያለው ልዩ ነው። ለምሳሌ በጽሁፍ ላይ የኦባማም ሆነ የክሊንተን ሁሉም በሰብአዊ መብት እና ያለን እንደም ፒለር ሲሏቸው የፖሊሲያችን መሰረት ብለው የሚናገሩት ሰብዓዊ መብትና ዲሞክራሲን የመሳሰሉ ነገሮችን የሚናገር ነገር ነው። እዚህ ላይ አንድ ነገር መጥቀስ እፈልጋለሁ። ወንዲ ሸርማንም ሆነ እነ ሱዛን ራይስ ሁሉም የሚናገሩትን የኦባማ አስተዳደር ምን ልዩነት ያመጣል አብሮ ሲያዝ ሲያያዝ ሲጓተት የመጣ ነገር ነው የሚል ነው። ተከታታይነት አለው። ሱዛን ራይስ በክሊንተን ጊዜ የነበረች ሰው ናት ይሆናል ። እነ ጌል ስሚት በዛ ጊዜ የነበሩ ሰዎች ናቸው። እነዚህ ሰዎች ናቸው አሁንም አማካሪ የሆነው የሚቀርቡት በኢትዮጵያ ላይ ያለው ፖሊሲ የሚመሩትም፣ የሚፈጥሩትም፣ የሚቆርጡትም፣ የሚፈልጡትም እነዚህ ስለሆኑ ለዚህ ነው ተከታታይነት ሊኖረው ብዬ ነው የማምነው። ናዊስን ቪዎች እንደምን አላችሁ? አነባለሁ ከዚ ከአሜሪካ ነው ጥያቄ ጠይቁ መልስ የሚሰጡ ሰዎች እናቀርባለን ስላላችሁ አንድ ጥያቄ ልጠይቅ ፈልጌ ነው። በመሰረቱ ፕሬዚዳንት ኦባማ የአፍሪካ ዲክታተሮችን ሊደግፉም አይፈረድባቸውም ምክንያቱም እሳቸውም ከአፍሪካ ዘር ስላለባቸው ነው። ነገር ግን ፕሬዚዳንት ኦባማ ለምንድን ነው ታዲያ በመጀመሪያው ተርማቸው ያልሄዱትና አሁን ሁለተኛ ለምርጫ ልወዳደርም ብለው ነው ወይ? አመሰግናለሁ። ውድ የአሜሪካን ድምፅ አዘጋጆች፣ በመጀመሪያ ይሄንን መድረክ ስላዘጋጃችሁ በጣም አመሰግናለሁ። ድሮም ቢሆን የአሜሪካንን የምናውቀው እኮ አሜሪካ ምን ጊዜም ቢሆን ሀይል ካለው ወገን ጋር ነው የሚፈለጉት። ለምሳሌ በእነ ፊሊፒንስ ፈርድናል ማርቆስ፣ በእነ መቦቱ ሴሴኮ እንደውም ደግሞ አሁን ደግሞ ባለፈው ጊዜ ለምሳሌ በቅርብ ጊዜ የሙባረክ እንኳን መንግስት እንደዛ በአሜሪካ ሲረዳ ቆይቶም ምን ብሎ መጨረሻ ላይ ህዝቡ ከዳፊ ያደረገው አሜሪካኖችም ዞር አሉና ሎ ሙባረክም መውደቅ አለበት አሉ። ስለዚህ አሁን የፕሬዚዳንት ኦባማ ወደ ኢትዮጵያ መሄድና መጎብኘት ምንጊዜም ቢሆን እነሱ አሜሪካኖች የራሳቸው ጥቅም እስከተጠበቀ ድረስ በምንም አይነት ቢሆን ከዲሞክራሲ ምናምን የሚሉ ነገር ወሬ ነው። ምንም እንትን የለውም። ስለዚህ ይሄ ነገር እኛን ሊያስደንቀን ይገባል ወይ? ከሁለቱ መላሾች አንዳቸው ይህንን መልስ ቢሰጡበት ወይ አስተያየት ቢሰጡበት በጣም ደስ ይለኛል። ከአትላንታ ሰዓቱ አበቃ እንጂ ለጥያቄው መልስ አልተቋጨም። ለቀደመው ና ለሌሎች ጥያቄዎቻችሁ ፕሮፌሰር አለማየሁ ገብረ ማርያምን ይዘው ትዝታ ብላቸውና አዲሱ አበበ በመጪዎቹ ቀናት ቀሪውን ፕሮግራም ይዘው ይመለሳሉ። ለአሁኑ እንግዳችንን ፕሮፌሰር አለማየሁ ገብረ ማርያምና አመሰግናለሁ። አድማጮች ነገ እሑድ በየሳምንቱ ከራዲዮ መጽሔት ጋር በመፈራረቅ በቆንጂ ይታየና ሄኖክ ሰማ ግዜር አዘጋጅነት የሚቀርበው የመስታወት ፕሮግራም ከልዩ ልዩ ቅንብሮች ጋር እንደሚጠብቃችሁ ላስታውስ። ታዲያ አሁን ቀጣዩ የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት የሙዚቃ ቃና ቅንብር ነው። ጽዮን ግርማናት እንዳለፉት በርካታ ሳምንታት ሁሉ ለበጎ ነገር የሚያነቃቁ ምርጥ ምርጥ ዜማዎችን ያካተተ ቅንብር ይዛ ትጠብቃችኋለች። አሁን የሙዚቃ ቃና አመሰግናለሁ። አሉላ፣ እንዳልከው ምርጥ ምርጥ ያልኳቸውን እንግሊዝኛ ዜማዎች ወደ አድማጮቼ ለማድረስ ተዘጋጅቻለሁ። እንደምን አመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮቻችን ሳምንቱን በሙሉ ስትከታተሉት የቆያችሁት የአሜሪካ ድምጽ ሬዲዮ ጣቢያ መደበኛ የምሽት ዝግጅት አብቅቶ ዘና የምትሉበት የሙዚቃ ቃና መሰናዶ ላይ ደርሰናል። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ምርጥ ምርጥ ጣዕመ ዜማ ያላቸውን ሙዚቃዎች መራርጬ ስለ ዜማዎቹና ስለ አቀንቃኞቹ መረጃን እየሰጠው አብሬያቸው የማመሸው ጽዮን ግርማ ነኝ። Abraço, a This world's not fun. ቅዳሜ፣ ደስ የምትል ቀናት፣ ቅዳሜ ለህፃናት፣ ቅዳሜ ለወጣቶች፣ ቅዳሜ ለቤተሰብ ምርጥ ቀናት። ለአብዛኛው ኢትዮጵያዊ ቢያንስ በአንድ ዓመት አንድ ቅዳሜ አንድ ትዝታን ጥላለት ታልፋለች የሚል እምነት አለኝ። ታዲያ ለምን የዛሬዋን ቀን ተስፋ ለቆረጡ ለአዘኑ፣ ለተከፉ፣ ወይም ደግሞ ለተደሰቱ አድማጮቼ መንፈሳቸውን የሚያድስ የሚያነቃቃ በጎ ነገር የሚያሳስብ አነቃቂ ዜማዎችን በእንግሊዝኛው አጠራር ኢንስፓይሬሽናል ሶንግስ አልጋብዛቸውም ስላሰብኩ እናም ሀሳብና ምኞትን ወደ ተግባር ለመቀየር የሚያሳስቡ በበጎ አይናችን ከተመለከትናት ዓለም ቆንጆ እንደሆነች የሚሰብኩ አስደሳች ሙዚቃዎችን መራረጥኩ። መረጃዎች ከድረ ገጾች ሳፈላልግም ሀያ አምስት የምንጊዜም ምርጥ አነቃቂ ዘፈኖች ወይም ኢንስፓይሬሽናል ሶንግስ አገኘው። ከእነዚህ ውስጥ ምርጥ ናቸው ያልኳቸውን ጥቂቶቹን መራርጭ አዘጋጀው። እንደምትወዷቸው አምናለሁ። በመግቢያ ላይ ያስደመጥኳችሁ የመጀመሪያ ምርጫ ያደረግኩት ሙዚቃ ግጥም ካነሳው ሀሳብ ጋር ግንኙነት የለውም። ድምፃዊው ግን ከሀሳቡ ጋር በቀጥታ ይገናኛል። አንድ ወጣት የዓላማ ጽናትና ቁርጠኝነት ካለው ያሰበበት ቦታ መድረስ እንደሚችል ማሳያ ወጣት ነው። የአርኤን ቢ አቀንቃኙ ኢትዮጵያዊ የዘር ግንድ ያለው ዓለም አቀፍ ዝናን በእጅጉ እየተጎናጸፈ የመጣው ድምጻዊው አቤል ተስፋዬ ከኢትዮጵያውያን ወላጆቹ የተወለደው ድምጻዊው አቤል ተስፋዬ በአሁኑ ወቅት በዓለም አቀፍ የሙዚቃ መድረኮች ላይ ከፍተኛ ቦታን የያዘ ድምጻዊ ነው። አቤል ተስፋዬ በመድረክ ስሙ ዘዊኬንድ የሚል መጠሪያው ይታወቃል። የ26 አመቱ አቤል ተስፋዬ በኦንቶሪዮ ካናዳ እስካር ቦሮ በተባለ ቦታ ነው የተወለደው። አቤል ከኢትዮጵያዊ እናትና አባቱ ቢወለድም አባቱ ግን አብሮት አልነበረም፣ አላሳደገውም። ያሳደጉት እናቱና አያቱ ናቸው። እናቱ ቀንና ማታ የሰራች ቤተሰቡን ማስተዳደር ስለነበረባት እድገቱ ከአያቱ ጋር ነበር። አብዛኛውን ጊዜ ያሳለፈው አማርኛ ቋንቋ ከሚናገሩት አያቱ ጋር በመሆኑ አማርኛን አቀላጥፎ መናገር ይችላል። አቤል የ አስራ ሰባት አመት ልጅና የሁለተኛ ደረጃ ተማሪ ያለ ግን ድንገት ትምህርቱን አቋርጦ አርብ ቀን ወደ ቤቱ ሳይመለስ በዛው ቀረ። በቀጣዩ ቀን ቅዳሜም ከጓደኞቹ ጋር ሆኖ ዘ ዊኬንድ የሚል የሙዚቃ ቡድን አቋቋመ። ለባንዱ ዘ ዊኬንድ የሚል መጠሪያ የሰጠው ሙዚቃ የጀመረበትን ቅዳሜን ለማስታወስ ነበር። አቤል በ2010 ዓ ም ካለ ስሙ ስራዎቹን በድረገጾች ለቀቀ። ስራውም እጅግ ተወዳጅ ሆነለት። ዓለም አቀፍ ብዙሀን መገናኛና ታዋቂ ሙዚቀኞች አቤልን ከፖፑ የሙዚቃ ንጉስ ማይክል ጃክሰን ጋር እያወዳደሩ ከማይክል በኋላ የተፈጠረ ማይክልን የሚተካ ድምጻዊ ያሉ አሞካሹት። የኤምቲቪው ልዩ ዘጋቢ ጆን ኔሪስ በይፋ ወጥቶ ከማይክል ጃክሰን ቀጥሎ የተፈጠረ ምርጥ ፈርጥ ሲላሞካሸው በ2012ም የኤምቲቪ ኦ ቴሌቪዥን ስራዎቹን በድረገጽ ጀምሮ ከፍተኛ ደረጃ የደረሰ ድምፃዊ በሚል ሽልማት ሰጠው። በ2012 የቢኢቲ ሽልማት ማለትም ብላክ ኢንተርቴንመንት ቴሌቪዥን ሽልማትም አሸናፊ ሆኗል። ከዚህ በተጨማሪም በተለያዩ ሽልማቶች ላይ ታጭቷል። አሁን በርካታ ኮንሰርቶችን እየሰራ ይገኛል። በዓለም ላይ በሙዚቃው ዘርፍ እጅግ ዝነኛ ከሆኑ ድምፃውያን ጋር በመስራት ላይም ይገኛል። በሰኔ ወር መጨረሻ ላይ የተካሄደው የ2015ቱ የቢኢቲ ማለትም ብላክ ኢንተርቴንመንት ቴሌቪዥን ሽልማት ዝግጅት ላይ ተገኝቶ የሚሊዮኖችን ቃልብስበዋል እስቲ በዚሁ መድረክ ላይ ከዝነኛው አሊሻያኪስ ጋር አብሮ የተጫወተውን ልጋብዛችሁ ሙዚቃው የተወሰደው ከመድረክ ላይ በቀጥታ በመሆኑ የተመልካቹን ምላሽ ከነ ስሜቱ አብሮአለ አቤል ተስፋዬ ከአሊሻያኪስ ጋር አቤል ተስፋዬ ቀጥሎ የሚወስዳችሁ አነቃቂ ወይም ሞራል ሰጪ ወዳልኳቸው ዜማዎች ነው። አይ ብሊቭ አይ ካን ፍላይ አርኬሊ በ1996 ዓ ም ስፔስ ጃም ለተሰኘው ኮሜዲ ፊልም የተጫወተው ነበር። አንድ ሰው አላማና ሕልም ከሌለው ምንም ነገር ማሳካት እንደማይችል፣ ካለምን፣ ካቀድን፣ ካሰብን ግን ክንፍ አውጥተን መብረር እንደምንችል የሚናገርበት ዜማው ነው አርኬሊ። I believe I can fly. I used to think that I could not go on, and life was nothing but enough for so. But now I know the meaning of true love. I need. I just believe it. There's nothing to it. I believe I can fly. I believe I can touch the sky. I think about it every night and day. Spread my wings and fly. Inside of me, oh, oh, if I can see it, then I can be it. If I just believe it, there's nothing to it. I believe I can fly. I believe I can touch the sky. Spread my wings and fly away. I believe I can show. I see me running through that open door. I believe I can fly. I believe I can fly. Oh, I believe I can fly. ያው ምርጫዬ ሂሮ ነው የማሪያ ኬሪ። ማሪያ ኬሪ ይህንን ዜማ የለቀቀችው በሺ993 ዓ ም ነው። የግጥሙ ሀሳብ ማንም ሰው በማንነቱ ውስጡ ባለው ነገር መፍራት እንደሌለበት፣ አንድ ሰው ፍርሃት ሲሰማው ውስጡን ማዳመጥና በደንብ ወደ ውስጡ መመልከት እንዳለበት፣ ያን ጊዜ ውስጡ ያለውን ጀግንነት የሚፈልገውን ነገር ማድረግ የሚያስችለውን ማንነት ማግኘት እንደሚችል መልእክት የሚሰጥ ዜማ ነው። ተስፋ ጥሎ እንደሄደ ሲሰማ ውስጥህን ተመልከት፣ ጠንክር፣ በመጨረሻም ውስጥ ያለውን ጀግንነት ታገኘዋለህ ትላለች ማሪያ ኬሪ በሂሮ። If you reach into your soul and the sorrow that you know will melt away and then ሂሮ ወደ ግሎሪያ ጌነር አይ ዊል ሰርቫይቭ ይወስዳችሁ። ግሎሪያ በዚህ ዘፈኗ አንድ ሰው ከፍቅረኛ ወይም ከትዳር አጋሩ ጋር ከተለያየ በኋላ እንዴት ጠንካራ መሆን እንደሚችል እየዘረዘረች ታቀነቅናለች። አይ ዊል ሰርቫይቭ ቀን አላለሁ፣ መኖር እችላለሁ፣ እነሳለሁ ትላለች ግሎሪያ ጌነር። ምሽቱ በመራረጥኳቸው ዜማዎች ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። የስቱዲዮ ሰዓት ባይገድበኝ ደግሞ ቀሪውን ሰዓት አብሬያችሁ በቆይ በወደድኩ ነበር። ነገር ግን ቦታውን ለዜና አቅራቢዋ ቆንጂ ይታዬ እንድለቅ እየተነገረኝ ነው። ና ዛት ዋት ፍሬንድ አር ፎር ሲሉ ስቲቪ ወንደር፣ ኤልተን ጆን፣ ዲያን ወርዊክ፣ ግላዲያስ ናይት በጋራ ባቀነቀኑት ዜማ ልሰናበት በክፉም ሆነ በደግ ጊዜ ጓደኝነት ስላለው ውበት ይናከራሉ። እስካሁን ድረስ አብሬያችሁ የቆየሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ። To say that I do believe I love you and if I should ever go away, well, then close your eyes and try the other way we do today, and then if you can. አድማጮች ከመሰናበታችን በፊት ዋና ዋና ዜናዎቹን እናሰማለን። ጽዮን ግርማን ለሙዚቃ ምርጫው አመሰግናለሁ። በቡሩንዲ ሊካሄድ የታቀደው ፕሬዝደንታዊ ምርጫ በአንድ ሳምንት ገደማ እንዲዘገይ ተወስኗል። የቡሩንዲው ፕሬዝደንት ፒየር ንኩሩንዚዛ የፈረሙበትና ዛሬ የወጣው አዋጅ የፊታችን ረቡዕ ሊካሄድ የታቀደውን ምርጫ በሳምንቱ ማክሰኞ ሐምሌ 21 እንደ አውሮፓውያን አቆጣጠር እንዲካሄድ ወስኗል። የአልሸባብ ታጣቂዎች ትናንት አርብ ማታ በዋና ከተማዋ ባሉ ሁለት ሆቴሎች ጥቃት አድርሰው አስራ አራት የሚሆኑ ሰዎች መግደላቸው ታወቀ። ቻድ ዋና ከተማ እንጃሚና ውስጥ ደግሞ ዛሬ ህዝብ በበዛበት ገበያ ላይ አጥፍቶ ጠፊ የቦምብ ጥቃት ደርሶ ቢያንስ 14 ሰዎች ሲገደሉ 74 መቁሰላቸው ተሰማ። ጦርነት በበጣት ጥቃት በየመን አንገብጋቢ የሰብአዊ እርዳታ ለማድረስ እንዲቻል የተባበሩት መንግሥታት ድርጅት የጠየቀው ተኩስ አቁም ተግባራዊ ሳይሆን ቀረ። ዛሬ ግጭቶቹ እንዲሁም የሳውዲ መራሹ ጥምረት የአየር ጥቃት ቀጥሎ ነው የዋለው። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽት ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ ሀያ ሁለት ና ሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ማሳሰቢያ ላአስከትላል በቅርቡ በዋሽንግተን ዲሲ በተካሄደው የሰሜን አሜሪካው ሰላሳ ሁለተኛው ዓመታዊ የኢትዮጵያውያን የስፖርትና የባህል ትዕይንት የመገኘት እድል የነበራችሁ ለአድማጮች ቢደርስ ይበጃል የሚል ሀሳብ ያሳደረባችሁ ትዝብት ያላችሁ የፕሮግራማችን ተከታታዮች ለራዲዮ መጽሔት ብላችሁ ካደረሳችሁን እናስተናግዳለን ቴክኒክ አቀናባሪ ቴሌላይምባክ ጋር ምሽቱን ያስተናገድኳችኋለሁ ከበደ አከበደ በዚሁ ይሰናብታለሁ ነገ እሁድ አሁን ከምሽ 3 ሰዓት ላይ ከመስታወት ፕሮግራም ጋር እንጠብቃችኋለን እስከዚያው ሰላም ደናደሩ